ከሰሞኑ በተለያዩ የሀገሪቱ ግዛቶች በሚገኙ የዩኒቨርሲቲዎች መምህራንና ሰራተኞች በበርካታ አርዕስት ዙሪያ ውይይት በማካሄድ ላይ ይገኛሉ። ከታዳሚዎች መረዳት እንደተቻለው በቅድሚያ አጀንዳ ተቀርጾ አስቀድሞ በተዘጋጀ ነጥቦች ላይ ሳይሆን ወቅታዊ የሀገሪቱ ጉዳይ ቅድሚያ ተሰጥቶት በዚህ አቅጣጫ ሊሆን ይገባል በሚሉ አካላት ውዝግብ በማስከተሉ የሰሞኑ ዜና ሆኗል። በቅድሚያ በአዲስ አበባ ዩኒቨርሲቲ የሕዝብ ግንኙነት ጽህፈት ቤት ተጠባባቂ ዳይሬክተር አቶ አስማኝ አስረስ አዲስ አበባ ዩኒቨርሲቲ ውስጥ መምህራንና የአስተዳደር ሰራተኞች የውይይትና የምክክር መድረክ አድርገዋል። ዋና ዋና ርዕሰ ጉዳዮች የታዩ ለውጦች የምንነበሩ ክፍተቶችስ የምንነበሩ ጉድለቶችስ የምንነበሩ ጥንካሬዎች የምንነበሩ የሚል ይዘት ያለው አንድ ርዕሰ ጉዳይ የመነሻ ጽሁፍ ቀርቦ በዛ ላይ ውይይት ተደርጓል። ብዙ ጊዜውን የወሰደው አንድ የጋራ ማህበረሰብ ለመገንባት መደረግ የሚገባቸው ነገሮች ምንድናቸው የሚል ይዘት ያለው ሶስተኛው ርዕሰ ጉዳይ የነበረው የትምህርት ጥራትን በተመለከተ ያለው ሁኔታ ነው። ሰፊ ውይይት ተደርጎበታል ማለት ነው። ከእድምተኞቹ ስም ባለመጥቀስ በስብሰባዎቹ ከተነሱት ከዋና ዋናዎቹ ነጥቦች ውስጥ የትምህርት ጥራትን በሚመለከት ይዘቱ መጀመሪያ ሀገሪቱ ያለችበትን ትኩረት ብናደረግ ይሻላል። የትምህርት ጥራት በኋላ ነው መምጣት ያለበት በሚል ነው ስብሰባው የተጀመረው። ከዛ በኋላ ከአጀንዳ ወጣ ብለን አገራዊ በሆኑ ጉዳዮች በጣም ወሳኝ ወሳኝ የሆኑ ነጥቦችን ታሪክን አስመርኩዘን የአባቶቻችንን አገር በቀል እውቀትን መሰረት አድርገን ምሳሌ እያጣቀስን አገሪቱ አሁን ካለችበት ችግር የምትወጣበት ዘዴ ተወይተና ከተቀረጸው አጀንዳ ውጪ በሀገር ጉዳይ ላይ ማወያየት ወቅታዊ አንገብጋቢ ጉዳይ ነው የቀረበው። አጀንዳ በእርግጥ ሰብሳቢው የሰጠው አስተያየት አንደኛ ደረጃውን ዩኒቨርሲቲውንም ወይም ሰብሳቢዎችን ደረጃ የጠበቀ እንዳልሆነና ወቅቱንም ያላገናዘበ አጀንዳ መሆን የነበረበትም ወቅታዊ በሆኑ ጉዳዮች ላይ መሆን እንዳለበት አስተያየት ተሰጠው። በኋላም በሁሉም መነጋገር እንችላለን በሚል ስብሰባው ቀጥሎ አሁን ያለችበትን ሁኔታ መሆን ያለበት የሚሉትንም አስተያየት ተሰጥተዋል። ስብሰባው ሲያበቃ የተነገረን ቀሪውን በየኮሌጃችን ውይይት እንድናደረግ ነው። በበርካታ ጉዳዮች ዙሪያ ውይይቱ ቢካሄድም ነገሮች ከባድ ናቸው ይላሉ። ወሳኝ ነገሮች ተነስተዋል። እነዛን ነገሮች ይተገበራሉ፣ አይተገበሩ የሚለው እንግዲህ ወደፊት የምናየው ነው። ያውም ሬዲዮ እያዳመጥኩ ነበር። ሳዳምጥ ክቡር ዶክተር ሐዲስ ዓለማየሁ ለአፄ ኃይለስላሴ እንደዚህ በጽሁፍ አቅርበው ነበረ እና እሳቸው እምቢ ብለው መልስ ሳይሰጡ እንግዲህ ያው በታሪክ የምናውቀው ክስተት ተፈጠረ እና እየገረመኝ ነበር። ቅድም ራሱ ይህንን እያዳመጥኩ ነበር እና መንግስት በእውነቱ ይህን በትክክል ወስዶ ደረጃ በደረጃ እንዳፋጣኝነቱ የማስተካከል ቢሰራ ጥሩ ነው። ያለበለዛ የሀገራችን ሁኔታ ያለችበት በቃላት ለመግለጽ ይከብዳል። ጌታቸው ተድላ ሀይል ጊዮርጊስ ለዶቸ ቬለ ራዲዮ ከአዲስ አበባ።